ታጣቂዎች ከጫካ እንዲመለሱ ለማድረግ ወላጆች በጅምላ መታሰራቸው ተገለጸ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ውስጥ የኦሮሞ ነጻነት ሰራዊት ታጣቂዎች ከጫካ ተመልሰው እጃቸውን እስኪሰጡ በጅምላ የታሰሩ ከ130 በላይ ወላጆች ፍርድ ቤት ሳይቀርቡ ሰባት ወራት መቆጠሩን የአካባቢው ነዋሪዎች ለአሜሪካ ድምፅ ገለጹ። የኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ጉዳዩ መረጃ እንደደረሰው አረጋግጧል። ከክልልና የፌዴራል መንግስት መረጃ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጠው ዝርዝር አላት። በሆሮ ጉድሩ ወለጋ ዞን አሙሩ ወረዳ በጅምላ ታስረው ፍርድ ቤት አልቀረቡም የተባሉትን ሰዎች በተመለከተ ሶስት የተለያዩ ቤተሰቦችን አነጋግረናል። አቶ ደበሌ ተስፋዬ ከነዚህ አንዱ ሲሆኑ ቤተሰቦቻቸው በእስር ላይ እንደሚገኙ ገልጸዋል። አባኮት ነሞን እናትንና አባትን ጨምሮ ከአንድ መቶ ሰላሳ በላይ ሰዎች ምርመራ ሳይደረግባቸውና ፍርድ ቤት ሳይቀርቡም ኦቦራ በተባለ ፖሊስ ጣቢያም ከታሰሩ ሰባት ወራቸው ነው። የሸኔ ታጣቂዎች አባል ናቸው የተባሉ ልጆቻቸው እጃቸውን ለመንግስት እንዲሰጡ አድርጉ በሚል ነው የታሰሩትም። ልጆቹ ራሳቸውን የቻሉ በመሆናቸው ቤተሰብ ኃላፊነት መውሰድ አይችልም። እንዴትስ በአንድ ወንጀል አንዱ ተጠያቂ ይሆናል? እናት የሁለት ዓመት ህፃን ትታ ነው የታሰረችው። አባትም ታማሚ ነው። ሌላው አቶ ደረጀ ቶለሳ የተባሉ የወረዳው ነዋሪ በበኩላቸው አባታቸው ታስረው ልጃቸውን ታጥቆ ከሚገኝበት ጫካ እንዲመልሱ መጠየቃቸውን ተናግረዋል። ራሱን ችሎ ለሚኖር ሰው እንዴት ቤተሰብ ኃላፊነት ይወስዳል? አባቴ በእድሜያቸው ትልቅ ሰውናም ታማሚ ናቸው። ሕክምናም እያገኙ አይደለም። አሁን ቤተሰብ ስጋት ውስጥ ነው ያለው። የክልልና የፌዴራል መንግስት መፍትሄ እንድሰጠን እንጠይቃለን። ሌላው ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ ግለሰብም ቤተሰቦቻቸው እንደታሰሩባቸው ነግረውናል። እኛ ቤት ሳይሆን ከሌላ ቤተ ዘመድ ቤት የኦሮሞ ነፃነት ሰራዊት አባላት አሉ። ነገር ግን በአካባቢው የተገኘ ነው። የቅርብ ዘመድ እኛ ስለሆንን እናትና ይቶችም ከታሰሩ ከሰባት ወራት በላይ ሆኗቸዋል። ምግብ የሚሰጣቸው ሰውም የለም። እኔ ከሶስት ህጻናት ወንድም እህቶቼ ጋራም ችግር ላይ ነን። አባታችን በህይወት የለም። በጣም ከባድ ነው። በጉዳዩ ላይ ከአሙሩ ወረዳ ፖሊስ እና አስተዳደር ከሆሮ ጉድሮ ወለጋ ዞን ከኦሮሚያ ክልል ጸጥታና አስተዳደር ቢሮ፣ የክልሉ አቃቢ ህግ ቢሮ፣ የክልሉ ፖሊስ ኮሚሽን ና ከፌዴራል መንግስት ኮሚኒኬሽን አገልግሎት መልስ ለማግኘት ያደረግነው ጥረት አልተሳካም። የወላጆቻቸው እስር ከህግ ውጭ መሆኑን አስተያየቱን የሰጡን ልጆች ተናግረዋል። ግለሰቦቹ እንዲፈቱ ለወረዳና ለዞን ባለስልጣናት አቤቱታ ማቅረባቸውን የመጀመሪያው ሚኒስተር ሰጪ የገለጹ ሲሆን ምላሽ ባለማግኘታቸው ለኢትዮጵያ ሰብአዊ መብቶች ኮሚሽን አቤቱታ አቅርበው እየተጠባበቁ መሆኑን ተናግረዋል። የኮሚሽኑ የጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ በአእምሩ ወረዳ ወደ አንድ መቶ ሰላሳ ሰዎች በእስር ላይ እንደሚገኙ መረጃ ኮሚሽኑ እንዳለውና ጉዳዩን በቅርበት እየተከታተሉ መሆኑን ገልጸዋል። በተመለከተ ለእኛም ብቻ አቤቱታ አቅርበዋል። በዛ አእምሮ ወረዳ ላይ ቤተሰቦቻችን እስከ ሰባት ወር ያለ ፍርድ ቤት ሳይሄዱ ወይም አስኬሳ የተሰጣቸው ለሰባት ወራት ታስሯል የሚል አቤቱታ አቅርቦልናል። ያቀረቡትን አቤቱታንም መሰረት አድርገን የምንመለከታቸው የጸጥታና የጸጥታ አካላትን ለማነጋገር ሙከራ አድርገናል። የጸጥታ አካሉም የዚህ ጉዳይ በቦታው ድረስ ተገኝተን ማነው ረዥም ጊዜ ታሰረ፣ ማነው ፍርድ ቤት ያልቀረበው፣ ይህንን አጣርተን ምላሽና እንሰጣለን የሚል ሀሳብ አቅርቧል። እኛም በዚህ ጉዳይ ላይ እየሄዱበት መሆኑንም እየተከታተልን ያለ ነው ማለት ነው። የኢትዮጵያ መንግስት ሸንያ ለምጠራቸው እና በህዝብ ተወካዮች ምክር ቤት በአሸባሪነት በተፈረጁት በኦሮሞ ነጻነት ታጣቂዎች እና በመንግስት የጸጥታ ኃይሎች መካከል በኦሮሚያ ክልል ግጭት ከተጀመረ ከስድስት ዓመታት በላይ ተቆጥሯል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ